ትኩረት በአፍሪካ ሰላም፣ ጤና ይስጥልን አድማጮቻችን። በደቡብ አፍሪካ ተባብሶ የቀጥለው የውጭ ዜጎች ጥቃት እንዲሁም አልሸባብ ከመጪው የሶማሌ ሀገራዊ ምርጫ በፊት የሽብር ጥቃቶችን ሊፈጽም ይችላል መባሉ በዛሬው የትኩረት በአፍሪቃ ዝግጅት የሚዳሰሱ ርዕሰ ጉዳዮች ናቸው። አብራችሁን ቆዩ። ደቡብ አፍሪቃ በስደተኞች ጥላቻ እና የኃይል ጥቃቶች ጋር ስትታገል ዓመታትን አስቆጥራለች። ባለፈው ዓመት መስከረም በሺዎች የሚቆጠሩ ጥቁር ደቡብ አፍሪቃውያን ስደተኞችን በመቃወም ሰላማዊ ሰልፍ ባደረጉ ወቅትም በሀገሪቱ ለሚታየው ስራ አጥነትና ወንጀል ስደተኞችን ተጠያቂ አድርገዋል። በዚህ ተቃውሞ ንብረትነታቸው የውጭ ዜጎች የሆኑ መደብሮች የተዘረፉ ሲሆን በሁከቱ የሰው ህይወት ጠፍቷል። የአካል ጉዳትም እንዲሁ። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች በቅርቡ ባወጣው ዘገባ በደቡብ አፍሪቃ የውጭ ዜጎች ጥቃት እየጨመረ መምጣቱን አመልክቷል። በጥቃቶቹ በርካታ በሀገሪቱ የሚገኙ የውጭ ዜጎች ሰለባ ቢሆኑም ጥቃት ያደረሱ ከባድ ወንጀለኞችን ጭምር ከአጭር ጊዜ እስር በኋላ መልቀቅ ወይም በጭራሽ ክስ አለመመስረት እንዲሁም ለህጋዊ ስደተኞች የመታወቂያ ወረቀቶችን መከልከልና ያለበቂ ምክንያት በስር ማንገላታትን የመሳሰሉ አድሏዊ አሰራሮች በደቡብ አፍሪካ በውጭ ዜጎች ላይ ይፈጸማል። በዚህም በርካታ የውጭ ዜጎችና ቤተሰቦቻቸው የደህንነት ስጋት አንዣቦባቸዋል። የዕለት ተዕለት ህይወታቸውንም በአግባቡ ማከናወን አይችሉም። ኮንጓይቷ ዶኔት ኒጎፊም ያጋጠማት ይኸው ነው። ዶኔት በዚህ ወቅት ትምህርት ቤት መሄድ የነበረባት ቢሆንም በደህንነት ስጋት ከቤተሰቦቿ ጋር ቤት ውስጥ መቆየትን መርጣለች በየቀኑ ወደ ትምህርት ቤት አልሄድም ትምህርቴ ላይም ማተኮር አልችልም ህይወቴ ተመሰቃቅሏል ምርጫ ቢኖረ ኖሮ እዚህ አልኖርም ነበር ይህንን ሀገር ለዘላለም ለቅቄ ወጣ ነበር ከዘጠኝ ዓመታት በፊት ከዲሞክራቲክ ሪፐብሊክ ኮንጎ በስደተኝነት ወደ ኬፕታውን የመጡት የዶኔት ወላጆች የተሻለ ህይወት ተስፋ አድርገው ነበር ዶኔት በትምህርቷ ጥሩ ውጤት ያላት ተማሪ ስትሆን ይህንን የተመለከቱ አስተማሪዎቿም የክፍል አለቃ አድርገው መርጠዋታል በክፍል ጓደኞቿ ዘንድ ግን ተቀባይነትን አላገኘም ምክንያቱም እነሱ የሚፈልጉት ሌላ ተማሪ የክፍል አለቃ እንዲሆን ነው፣ ደቡብ አፍሪቃዊ የሆነ ሌላ ሰው። ሁል ጊዜ አንቺ ደቡብ አፍሪቃዊ አይደለሽም፣ አንቺ የውጭ ዜጋ ነሽ፣ እኛ የምንሰራውን ስራ ለመንጠቅ ወደ ሀገራችን መምጣት አትችም። ሁል ጊዜ ይህንን ነው የሚሉኝ። ዶኔት ከአንድ ዓመት በፊትም ከክፍል ጓደኞቿ በደረሰባት ድብደባ ሆስፒታል ገብታ ነበር። ደበደቡኝ። የተወሰኑት ሆዴ ላይ ረጋገጡኝ። አንዲት ጓደኛዬ ልትረዳኝ ፈልጋ ነበር፣ ግን ምንም ማድረግ አልቻለችም። ምክንያቱም ወለል ላይ ወድቄ መላው የክፍል ተማሪ እየደበደበኝ ነበረ። አስተማሪው እንኳ ምንም ማድረግ አልቻለም። ዝም ብዬ አለቀስኩ፣ ምክንያቱም ማንም ሊረዳኝ አልቻለም ነበር። ከጆሃንስበርግ የአፍሪካ ዲያስፖራ ፎረም አሚር ሸክ እንደሚሉት እንደ ዶኔት ባሉ የውጭ ዜጎች ላይ የሚደርሰው ጥቃት የተለመደ ነው። በእየዕለቱ እንዲህ አይነት ነገር ያጋጥመናል። ከሶማሊያ ማህበረሰብ ብቻ በአማካኝ በየቀኑ አንድ ሰው እናጣለን። በተመሳሳይ ሁኔታም ባንግላዴሽና ኢትዮጵያውያንም ይገደላሉ። በቅርብ ጊዜ ውስጥ በቶኮዛ ውስጥ በመቶዎች የሚቆጠሩ መደብሮች ተዘርፈዋል፣ ሰዎችም ተፈናቅለዋል። ይህ በየቀኑ ይከሰታል። ግን ወደ መገናኛ ብዙሀን የሚደርሱት የጅምላ ጥቃቶች ብቻ ናቸው። ሶማሊያዊ አሚር ሸኪ የከተማ ንግድ በውጭ ዜጎች ጥላቻ ለሚፈጸም ጥቃት ዋነኛ ምክንያት መሆኑን ይገልጻሉ። በዚህ የተነሳ የደቡብ አፍሪቃ ኢኮኖሚ ችግር ውጥረቱን የበለጠ ሊያበብሰው ሰው ይችላል ይላሉ። ምክንያቱም በኮሮና ወረርሽኝ ሳቢያ ከሶስት ሚሊዮን በላይ ሰዎች በደቡብ አፍሪቃ ስራቸውን አጥተዋልና። የእሳቸው ድርጅት በሳምንት አንድ ጊዜ የምግብ ስርጭቶችን ያስተባብራል። አድሎ ስለተፈጸመብህና ስለተገለልክ አድሎ መፈጸም የለብህም፣ በሚል መሪ ቃልም በችግር ላይ ላሉና እርዳታ ለሚያስፈልጋቸው ደቡብ አፍሪካውያን የምግብ ልገሳ ያደርጋሉ። በሌላ በኩል የደቡብ አፍሪካ መንግስት በወረርሽኙ የተከሰተውን ኢኮኖሚያዊ ችግር ለማቃለል የ25 ቢሊዮን ዩሮ የእርዳታ መርሃ ግብር አቋቁሟል። ነገር ግን በመቶ ሺዎች የሚቆጠሩ ተገን ጠያቄዎች እንዲሁም ስደተኞችና ሰነድ አልባ ስደተኞች ተጠቃሚ አይደሉም። ምንም እንኳ በሀገሪቱ የውጭ ዜጎች ጥላቻ ቢኖርም አንዳንድ ደቡብ አፍሪቃውያን ግን በዚህ ጉዳይ መንግስታቸውን ይተቻሉ። እዚህ ስላልተወለዱ ብቻ የውጭ ዜጎችን መተው ፍትሐዊ አይደለም። እዚህ የመጡት ኢኮኖሚያችንን ለማገዝ ነው። ስለሆነም እርዳታ በሚያስፈልጋቸው ጊዜ ልንረዳቸው ይገባል። ወደ ኬፕ ታውን ስንመለስ ከዲሞክራቲክ ሪፐብሊክ ኮንጎ የመጣችው ዶኔት ኒጎፍኒ የዘረኝነትና የመድሎ ሰለባ የሆኑ ሌሎች ህፃናትን ለመርዳት አንድ ቀን የህግ ባለሙያ የመሆን ህልም አላት ለጊዜው ግን እሷን የደበደቧት የክፍል ጓደኞቿ በፈጸሙት ድርጊት አልተቀጡም ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት የአልሸባብ ታጣቂ ቡድን በቅርቡ የሶማሊያ ብሔራዊ ጦርን በደቡባዊ ሶማሊያ የሚገኙ የመንግስት የጦር ሰፈሮችንና ሰላማዊ ሰዎችን ኢላማ ያደረጉ በርካታ ጥቃቶችን ፈጽሟል። በዚህ ጥቃት ወታደራዊ መኮንኖችን ጨምሮ በርካታ ሰዎች ተገድለዋል። አልሸባብ በዋናነት ከአሜሪካ ጦር የአየር ድብደባ እየደረሰበት ቢሆንም ታጣቂ ቡድኑ በመንግስትና በዜጎች ላይ የሚደርሰውን ጥቃት አጠናክሮ ቀጥሏል። ባለፈው አንድ ሳምንት ብቻ በመላው የአፍሪካ ቀንድ ወደ 14 የሚጠጉ በታጣቂ ቡድኑ የተፈጸሙ የሽብር ጥቃቶችም ተመዝግበዋል። ጥቃቱ እየጨመረ የመጣው ደግሞ ሀገሪቱ በዚህ ዓመት መጨረሻ ምርጫ ለማካሄድ በዝግጅት ላይ ባለችበት ወቅት ነው። ያ በመሆኑ አልሸባብ ከመጪው የሶማሊያ ሀገራዊ ምርጫ በፊትም በርካታ የሽብር ጥቃቶችን ሊፈጽም ይችላል የሚል ስጋት አሳድሯል። የቀድሞው የብሔራዊ ደህንነት አማካሪና በአሁኑ ወቅት ሄራል የተባለው የሞቃዲሾ የደህንነት ጥናት ተቋም መስራችና ዋና ዳይሬክተር የሆኑት ሁሴን ሸኪያሊ ለተባባሰው የጸጥታ ችግርና ለአልሸባብ ጥቃት መባባስ ምክንያት ናቸው ከሚባሉት በርካታ ጉዳዮች ውስጥ ሶስቱን ይጠቅሳሉ። የመጀመሪያው በአጋሮች ውጤታማ የሆኑ የአጸፋ እርምጃዎች ካልተወሰዱ ማለትም የሶማሊያ ፌዴራላዊ መንግስት በአፍሪቃ ህብረት ኃይሎች እና በአሜሪካ አየር ኃይል በሁለተኛ ደረጃ በአየር ሁኔታ በዝናብ ወቅት የጎርፍ አደጋ ተልዕኮውን የሚጎዳ ከሆነ፣ ሶስተኛው ጦርነት ለማካሄድ የሚያስፈልጉ ቁሳቁሶች በቂና የተመጣጠኑ ካልሆኑ በቅርቡ አልሸባብ በመላ ሀገሪቱ ተልዕኮውን አጠናክሮ ሊቀጥል ይችላል። በሌላ በኩል በቀጣይ በሚካሄደው የምርጫ መመሪያ ላይ በክልል አመራሮችና በፌዴራል መንግስቱ መካከል ተፈጥሮ የነበረው አለመግባባት ለሀገሪቱ ሌላው ስጋት ሲሆን፣ ሁለቱ ወገኖች በሞቃዲሾ ለቀናት ባካሄዱት ውይይት ውዝግቡ መፍትሄ ያገኘ ይመስላል። መሪዎቹ ከጎርጎርያኑ 2016 የምርጫ ሂደት ጋር ተመሳሳይ የሆነና ቀጥተኛ ያልሆነ ምርጫ ህዳር አንድ ቀን ለመጀመር ተስማምተዋል። ከዛ በኋላ 101 የምርጫ ልዑካን ፕሬዝዳንቱን የሚሰይሙ የፓርላማ አባላትን ይመርጣሉ። ይህ ስምምነት በሀገሪቱ ምርጫውን ተከትሎ የታዩ ስጋቶችን የሚቀርፍ ቢሆንም በጸጥታ ተግዳሮትና በፖለቲካ ፉክክር ሳቢያ ሂደቱ በጉዞ ላይ መሰናክሎች ያጋጥሙት ይሆናል የሚሉም አሉ። በምርጫ ሂደት ላይ አለመግባባትን በተመለከተ የደህንነት ተንታኙ ሁሴን እንደሚሉት፣ በመሪዎቹ መካከል የትብብር አለመኖር የበለጠ የጸጥታ ችግሮችን ሊፈጥር ይችላል የሚል ስጋት አላቸው። ሀገሪቱ እርግጠኛ ባልሆነ የምርጫ ሰሌዳ ውስጥ እየገባች ነው፣ ምክንያቱም እስካሁን ስምምነት የለም። ይህም አልሸባብ በህዝቡ ላይ የሚያደርሰው ስቃይና የደህንነት ስጋት የበለጠ እንዲጨምር ያደርጋል። የቀድሞው የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ጄኔራል አብዱራሂም መሐመድ ቱዌር በበኩላቸው የአልሸባብ ታጣቂዎች የመንግስት ተቋማትን በማውደም የመንግስት ባለስልጣናትን ለማስፈራራትና በምርጫው ተስፋ ለማስቆረጥ እየሰራ ነው ብለው ያምናሉ። የጨመረው የአልሸባብ ጥቃት የመንግስት ባለስልጣናትን ብቻ ሳይሆን በሀገሪቱ በሚገኙ የአሜሪካ ወታደሮች እና የአፍሪካ ህብረት ተልኮ በሶማሌ ኃይሎች ላይም ተጽዕኖ ማሳደሩ አልቀርም። በአጠቃላይ የሽግግር ጊዜ የሽብር ቡድኑ የመንግስት አገልግሎት መስጫዎችን ለማውደም ከሚሞክሩባቸው የምርጫ ወቅቶች ውስጥ አንዱ በመሆኑ የስጋት ድባብ ቢነግስም በአሁኑ ወቅት ከዓመታት በኋላ የእርስ በርስ ጦርነት፣ የባህር ላይ ውንብድና እንዲሁም ከጽንፈኝነት አስተሳሰቦች የማገገም የተስፋ ምልክት በሀገሪቱ መኖሩን ተንታኞች ይገልጻሉ። የዛሬው የትኩረት በአፍሪቃ ዝግጅት የተከታተላችሁትን ይመስል ነበር። ፀሐይ ጫኔ ነኝ። መልካም ጊዜ።